የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን እንደምናምሽታችኋል የተከበራችሁ አድማጮቻችን ሰላምታችንን ከዋሽንግተን ዲሲ እናቀርባለን የዕለተ ቅዳሜ ግንቦት ሶስት ምሽት ፕሮግራማችንን ይዘንላችሁ ቀርበናል የማስተናግዳችሁ ቆንጂት አየነኝ ካለም ዙሪያ በተጠናቀሩ ዜናዎች ነው ዝግጅታችንን የምንከፍተው ባለፈው ሳምንት ቅዳሜ ለዕለቱ አሰናድተናቸው የነበሩ ቅንብሮች በቴክኒክ እክል ምክንያት ሳይተላለፉ ቀርተዋል። ይልቅኑ የቀደመው ሳምንት ዝግጅት ነበር በድጋሚ የቀረበው። ስለተፈጠረው እክል ይቅርታ እንጠይቃለን። ለዕለቱ ያቀናበርነውን ውይይት ለዛሬ ይዘነዋል። በኢትዮጵያ ያለው የሙስና ይዞታና የደቀነው ችግር ክፍል ሁለት ውይይት አይ አለ በተደራጀ ሁኔታ የመንግስት መዋቅር ድጋፍ ተስዬ የተሰጠው ሌብነት ይከናወናል፣ የሚለውን ነገር በጥናት መረጋገጥ አለበት። እዛን ጊዜ እኛ እንደ ፖለቲከኛም ለትግል ያመቸናል። ሙስና ምንጭ እና መንስኤ ድህነት ነው። ድህነት ውጤት ብቻ አይደለም፣ የሙስና ውጤት ብቻ ሳይሆን መንስኤም ነው ብዬ አስባለሁ። የቀደሙት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የስራ አስፈጻሚ አባል አቶ ግርማ ሰይፉ ከተል ያሉት ደግሞ በፍትህ ሚኒስቴር የሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቤ ህጉ አቶ ገብረ እግዚአብሔር ወልደ ገብርኤል ናቸው። ከዜና በኋላ ውይይቱ ይቀርባል። በቀሪው ጊዜ ደግሞ በሳምንታዊ መዝናኛችሁ የሙዚቃ ቃና እናማሻችኋለን። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነች። ወደ ዓለም ዜና እንለፍ። መልካም ምሽት። ዜና አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። ዩናይትድ ስቴትስ ብትቃወምም እስራኤል ጋዛ ላይ ጥቃት ፈጽማለች። የተባበሩት መንግስታት ድርጅት በተጨናነቀው ራፋ ከተማ እስራኤል ቀጥተኛ የሆነ ጥቃት ከፈጸመች ከፍተኛ የሆነ ጥፋት እንደሚከተል ካስጠነቀቀና ዩናይትድ ስቴትስም የጦር ጥቃት ተቃውሞን በድጋሚ እንዳዲስ ከገለጸች በኋላም እስራኤል ጋዛ እንደበድባለች። የአጃንስ ፍራንስ ፕሬስ ጋዜጠኞች እስራኤል የባህር ጠረፍ አካባቢዎችን በማጥቃት የመንግስታቱ ድርጅት የርድኤት ሠራተኞች እንዳያልፉ መንገድ መዝጋቷንና ይህም የእስራኤል ወታደሮች ዓለም አቀፉን ማስጠንቀቂያ ጥሰው ራፋ ከመግባታቸው ጋር ተደምሮ በሁለቱም መንገዶች በኩል መፈናፈኛ እንዳሳጣቸው ዘግበዋል። በጉጉት ሲጠበቅ የነበረው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አርብ ዕለት ባወጣው ሪፖርት ምንም እንኳን እስራኤል የዋና ወታደራዊ አቅራቢዋ ዩናይትድ ስቴትስን የጦር መሳሪያ አጠቃቀምንና ዓለም አቀፍ ሕጎችን የጣሰች ቢሆንም ነገር ግን የጦር መሳሪያዎቹን ወደ እስራኤል ከመጫን ለማገድ የሚያደርስ በቂ ማስረጃ ዩናይትድ ስቴትስ አላገኘችም ሲል አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ሪፖርቱን ያቀረበው ፕሬዚዳንት ጆ ባይደን እስራኤል የተባበሩት መንግስታት ድርጅት አንድ ነጥብ አራት ሚሊዮን ሰዎች ተጠልለዋል ብሎ ባስታወቁባት በራፋህ ከተማ ላይ የምታደርገውን ሁለንተናዊ ጥቃት ከቀጠለች የተወሰኑ ቦምቦችና መድፎችን መላኳን እንደምታቆም ከዛቱ ከሁለት ቀናት በኋላ ነው። የሮማው ሊቀ ጳጳስ አቡነ ፍራንሲስ ጣሊያናውያን ልጅ እንዲወልዱ ግፊት አደረጉ። የሮማው ሊቀ ጳጳስ አቡነ ፍራንሲስ ጣሊያናውያን ልጆች እንዲወልዱ ለማሳሰብ ዓርብ ዕለት በነበራቸው ዘመቻ ግፊት አድርገዋል። ሊቃ ጳጳስ አቡነ ፍራንሲስ የሀገሪቱ የስነ ህዝብ አወቃቀር ቀውስ የወደፊቱን አደጋ ላይ እየጣለ መሆኑን በማስጠንቀቅ ጣሊያን ቤተሰቦችን ለመርዳት የረዥም ጊዜ ፖሊሲዎችን እንድታወጥ አሳስበዋል። ሊቀ ጳጳስ ፍራንሲስ ከቤተሰብ ደጋፊ ቡድኖች ጋር ባደረጉት አመታዊ ስብሰባም የልደቶች ቁጥር የአንድ ህዝብ ተስፋ የመጀመሪያው አመላካቾች ናቸው ያሉ ሲሆን፣ ህጻናትና ወጣቶች በሌሉበት ሀገር የወደፊት ፍላጎቷና ተስፋዋን ታጣለች ሲሉ ተናግረዋል። የሊቀ ጳጳሱ የአሁኑ ጥሪ ብዙ በኢንዱስትሪ የበለጸጉ ሀገራቶችን ፊት ለፊት የተጋፈጡትን የህዝብ ቁጥር ድርቅ በተለይም ለጣሊያንና ከዛም ባሻገር ላሉ የአውሮፓ ሀገራት ሁሉ የቀረበ የቅርብ ጊዜ ጥያቄ። የጣሊያን የወሊድ መጠን ከዓለም ዝቅተኛዎቹ መካከል አንዱ ሲሆን ላለፉት 15 ዓመታት ያክል እያሽቆለቆለ በመምጣት ባለፈው የጎርጎሮስያኑ ዓመት በጣሊያን 3790 ህጻናት ብቻ በመወለዳቸው ዝቅተኛ ደረጃ ላይ ደርሷል። ይህ የቫቲካን ጠንካራ ድጋፍ የቀኝ ክንፍ መንግስት መሪ የሆኑት የጠቅላይ ሚኒስትሯ ጆርጂያ ሜሎኒ እንደ ኤሮፓያን አቆጣጠር በ2033 ቢያንስ በየዓመቱ ግማሽ ሚሊዮን ህጻናት እንዲወለዱ ለማበረታታት የተጀመረውን ዘመቻ የሚደግፍ ነው። ይህ ጥሪ በጣሊያን የአዛውንቶች ቁጥር መጨመር የተነሳ ምጣኔ ሀብቱ እንዳይወድቅ ለመከላከል አስፈላጊ ነው ሲሉ የስነ ሕዝብ ተመራማሪዎች ተናግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩክሬን የምድር ጦር የመሳሪያ አቅርቦት ከመቀበሉ በፊት ሩሲያ በጦር መግፋቷ እንዳትቀጥል ሰግቷል። የዩክሬን የምድር ጦር አዛዥ ዓርብ በታተመው በወጣው ቃለ መጠይቃቸው ኪቭ ባጋጠማት የጦር መሳሪያ አቅርቦት መዘግየት ችግር ምክንያት ሞስኮ በሚቀጥሉት ሁለት ወራት ልታደርገው በምትችላቸው እንቅስቃሴዎች ለ26 ወራት የዘለቀው ጦርነት ወደ ወሳኝ ምዕራፍ እንደሚሸጋገር ይጠበቃል ብለዋል። ጄኔራል ኦለግዛንደር ፓቭሊክ ለዘ ኢኮኖሚስት መጽሔት እንደተናገሩት በአንድ ወይም በሁለት ወር ጊዜ ውስጥ በቂ የጦር መሳሪያዎችን ካልተቀበልን ሩሲያ ሁኔታው በራሷ ላይ እንደሚብስባት ታውቃለች ብለዋል። በፕሬዚዳንት ጆ ባይደን ለዩክሬን እንዲሰጥ የተጠየቀው የጦር መሳሪያ እርዳታ ጥያቄ በኮንግረስ ውስጥ በተነሳ አለመግባባት በመያዙ አሜሪካ ለዩክሬን የምታደርጋቸው የጦር መሳሪያ አቅርቦት ለወራት ቀንሷል። ይህ ውሳኔ የተላለፈው ባለፈው ወር መጨረሻ ላይ ነበር። ፕሬዚዳንት ቮሎዲሚር ዘለንስኪ አርብ እለት እንደተናገሩት ዩክሬን አሁንም ወደፊት ቁልፍ የሆኑ የጦር መሳሪያ አቅርቦት በየጊዜው ያስፈልጋታል ብለዋል። ዘ ኢኮኖሚስት መጽሔት ጄኔራል ፓብሊክ ሞስኮ በምስራቅ ዩክሬን በሉሃንስክ እና በዶነስክ ክልሎች የምታደርጋቸውን አዝጋሚ ግስጋሴ ላይ ትኩረቷን አድርጋ ትቀጥላለች ማለታቸውን ዘግቧል። በሌላ በኩል ዩክሬን ተጨማሪ የአየር መከላከያ ትፈልጋለች፣ እንዲሁም ደግሞ ኤምኤፍ 16 ተዋጊ ጄቶች ሲደርሱ ተጨማሪ ድጋፍ ይሆናታል ብሏል። ጄኔራሉ አክለውም ሩሲያ ከሁሉ የሚመቻትን አማራጭ ከመጠቀሟ በፊት በሁሉም መስመሮች በኩል ያለንን መረጋጋት ትፈትሻለች ብለዋል። በመጨረሻም የመንግስታቱ ድርጅት በአፍጋኒስታን በጎርፍ አደጋ 300 ሰዎች መሞታቸውን አስታወቀ። የተባበሩት መንግስታት ድርጅት እና የታሊባን ባለስልጣናት በአፍጋኒስታን ሰሜናዊ ባግላን ግዛት በጣለው ከባድ የጎርፍ አደጋ የሞቱት ሰዎች ቁጥር ቢያንስ 300 መድረሱን ቅዳሜ ዕለት አስታወቁ። ባለፉት ጥቂት ሳምንታት በጣለው ያልተለመደ ከባድ ዝናብ ምክንያት ከደረሳቸው ጉዳቶች ይህ ጎርፍ አንዱ ነው ያለው የመንግስታቱ ድርጅት የዓለም የምግብ መርሃ ግብር የጎርፍ አደጋው ከአንድ ሺ ሰው በላይ መኖሪያ ቤቶችን አውድሟል ሲልም ገልጿል። አንድ ከፍተኛ የታሊባን ባለስልጣን በማህበራዊ መገናኛ ብዙኃን ባስተላለፉት የቪዲዮ መልእክት አርብ በደረሰው አደጋ ቢያንስ 100 ሰዎች ባግላን ናሃሪን በተባለ አውራጃ መሞታቸውን ተናግረዋል። ጉላም ራሶል ቃኒ የሟቾች ቁጥር ሊጨምር እንደሚችል ገልጸው በአካባቢው ለመዳን የሚደረገውን ጥረት ለማገዝ ወታደራዊ ሄሊኮፕተሮች ወደ አካባቢው ደርሰዋል ብለዋል። አድማጮች ለምሽቱ የያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለው። አይደን ገረመው ከዋሽንግተን ዲሲ ያሉ ዜናዎቹን አድምጠን ተመልሰናል። በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈውን የቅዳሜ ግንቦት 3 2016 ዓ ም ፕሮግራማችንን ነው እያደመጣችሁ ያላችሁት። ዝግጅታችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ ለማድመጥ ትችላላችሁ። ሙስና በኢትዮጵያ ያለበት ደረጃና የደቀነው አደጋ ክፍል ሁለት ውይይት ቀጥሎ ይቀርባል። በኢትዮጵያ የሚፈጸሙ የሙስና ወንጀሎች እየጨመሩ መምጣታቸውን ትራንስፓረንሲ የተባለው ዓለም አቀፍ ተቋም በቅርቡ ባወጣው ሪፖርት ይፋ አድርጓል። ይህንን ሪፖርት መነሻ በማድረግ ባለፈው ሳምንት ሶስት እንግዶችን ጋብዘን አወያይተን ነበር። ተወያዮቹ የትራንስፓረንሲ ኢትዮጵያ ዋና ዳይሬክተር አቶ ሳሙኤል ካሳሁን፣ የኢትዮጵያ ዜጎች ለማህበራዊ ፍትሕ ኢዜማ ፓርቲ ስራ አስፈጻሚ አባል አቶ ግርማ ሰይፉና በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቤ ሕግ አቶ ገብረ እግዚአብሔር ወልደ ገብርኤል ናቸው። ሳምንት በቀረበው በክፍል አንድ ውይይት ሙስና ለሕብረተሰቡ አገልግሎት በሚሰጡ የመንግስት ተቋማት እየጨመረ መምጣቱን ተወያዮቹ አስረጅ እየጠቀሱ ተወያይተዋል። ያነጋግራቸው አስማማ ዋዬ ነው ሲሆን፣ ክፍል ሁለት ቀጥሎ ይቀርባል። አቶ ግርብ እግዚአብሔር፣ በእርግጥ የተጠያቂነት ጉዳይ በሙስና በተመለከተ ኢትዮጵያ ውስጥ በእናንተ ተቋም ነው በዋናነት ተጠያቂነቱን በተመለከተ የህግ ጉዳይ የሚሰራውና አለ ወይ? ተጠያቂነቱን ቅድም አቶ ግርማ የሚያነሷቸው ሀሳቦችም ስላሉ በዚህ በተጠያቂነት ሙስና ላይ ወንጀል የተሳተፉ አካላትን ተጠያቂ ለማድረግ በሚካሄድበት ጊዜ ላይ የፖለቲካ ተጽዕኖ የለም ወይ? በዚህ ጉዳይ ላይ የእርስዎን ሀሳብ እንስማ፣ አቶ ግርብ እግዚአብሔር እመሰግናለሁ። ምናልባት ወደዚህ ጥያቄ በቀጥታ ከመሸጋገሬ በፊት ያው አቶ ሳሙኤል እና አቶ ግርማ ያነሱትን ሀሳቦች አፕሪሽት አድርጌ ምናልባት አቶ ግርማ ካነሱት አንድ ነጥብ ትንሽ ልበልና፣ ሙስና ፈጽሞ መከላከል አይቻልም ኦር ደግሞ መከላከል አይቻልም የሚለው ነጥብ ላይ በሱ ሳይሆን ንግግሩ ማስቆም አይቻልም፣ ወንጀል እንዳጠቃላይ ማስቆም አይቻልም። መከላከል ይቻላል። የመከላከል ደረጃው ስንመዝን በምን ደረጃ ነው መከላከል የምንችለው የሚለው ያው ራሱ የቻለ አንዱ ጉዳይ ሆኖ ግን ወንጀል እንዳጠቃላይ ያው ማስቆም አይቻልም ሙሉ በሙሉ። ሙስና ደግሞ የወንጀል አንድ አካል እስከሆነ ድረስ ያው ወንጀል ድሮ ከገንዘብ ከማህበረሰብ መፈጠር ጋር ተያይዞ የተፈጸመ ወንጀል ነው፣ አይሚን የቆየ የኖረ ነው እና በመከላከል ደረጃ ግን ብዙ እርምጃዎች በመውሰድ ብዙ የመከላከያ እርምጃዎች በመውሰድ ወደ ጥሩ ደረጃ መምጣት ይቻላል። ከዚህ አንጻር ጥሩ ስራ ተሰርቷል ማለት ተፈልጎ ነው። ከዛ ውጪ ሙስና በተለያዩ መልኮች ይፈጸማል። ቅድም እንደገለጽኩት ከትንሹ የቀበሌ መታወቂያ ለማውጣት ጀምሮ በተለያዩ የስታ አካላት ጨምሮ እኔ ከምሰራበት ተቋም ጀምሮ ሙስና የማይፈጽም ሰው የለም ማለት አንችልም። አለ ግን ሙስና ተፈጽመዋል ተብሎ ምርመራ ተጀምሮ ያስቆምነው ከተጠያቂነትም ያዳነው ሰው አለ ብያል። ወስድ ምን እንደ ግሌ በተቻለ መጠን ተጠያቂነት በማረጋገጥ ረገድ በጥሩ ሁኔታ እየተሰራ ነው። እኔም የተለያዩ ጥናቶች ለመስራት እድል አግኝቼ ነበር። ለምሳሌ ባንክ ፍራውድ ጋር ተያይዞ በባንኮች ኢትዮጵያ ንግድ ባንክ ጨምሮ የተለያዩ የግል ባንኮችን ጥናቱ ስፋት የሸፈነባቸው ኤሪያዎች ነበሩ። ወደ አንድ ነጥብ ስምንት ቢሊየን ገንዘብ የተጭበረብርበት ሁኔታ ነበር። ግኝት ራሱ ያው ከውስጥ ባሉ ሰራተኞች ከ ቶፕ ሌቭል ማናጅመንት ጀምሮ እስከ ታችኛው መዋቅር ያለው ሰራተኛ የተሳተፉበት ወንጀል ይህንን ግኝ ተገኝቶ ነበር። የዛሬ ሁለት አመት ለምሳሌ እኔም የጥናት አካል ስለነበርኩ የጥናት አባል ስለነበርኩ ከዛ ችግሮቻችን ምንድን ነው የሙስና ወንጀል በመከላከል ረገድ ምንድን ነው ችግር የሆነብን የሚለውም ፍርድ ቤቶችን፣ አቃቤ ሕግን፣ ፖሊስን ያካትታ አንድ ጥናት አከናውንም ነበር በዚህ ሂደት ያው ጥናቱ የሚያሳየው አንደኛ የህጎች አፈጻጸም ላይም ችግር እንዳለብን አይተናል። ኛም ለምሳሌ ወንጀል ፈጻሚዎች የሚገባቸው ቅጣት በማግኘት ረገድ ጉድለቶች መኖራቸው ቅድም የገለጽኳቸው ህጎች አሉ። ዓለም አቀፍና ብሔራዊ ህጎች አሉ። በነዛ ህጎች መሰረት እዛው በተቀመጡ ቅጣቶች መሰረት አጥፊዎች ተመጣጣኝ የሆነ እርምጃ አለመውሰድ፣ ይሄ በአፈጻጸም ነው። ለምሳሌ አቃቢ ክስ ይመሰርታል፣ ይከራከራል። በመጨረሻ ስድር ቤት ነው ውሳኔ የሚሰጠው። በዚህ ሁኔታ ያው ቅድም የጠቀሱ አዋጅ ቁጥር ስምንት ሰማንያ አንድ ላይ የተቀመጡ የወንጀል ዝርዝሮች እና ቅጣታቸው ሙሉ በሙሉ ያለመተግበር ክፍተቶችም መኖራቸው ጥናታችን ጥናታችንም አሳይተዋል ማለት ነው እና ምንድን ነው መነሻ ምክንያታቸው? ማለት እንደዚህ አይነት ለተገቢው ቅጣት እንዳያገኙ ያደረጋቸው በዛ ውሳኔ ውስጥ እርስዎ እንደገለጹልን እንደዚህ አይነት ውሳኔ እንዲወሰን ያደርገው እናንተ የተደራጀ ማስረጃ ባለማግኘታቸው ምክንያት ነው ወይስ ቅድም ያነሳሁት አይነት ፖለቲካዊ ተጽዕኖች መኖራቸው ነው? ምንድን ነው ምክንያቱ? አስተማሪ ቅድም አቶ ግርማም አስተማሪ የሆኑ ቅጣቶችን አልተመለከትንም የሚል ሀሳብ ማነሳተው ስለነበረ ነው። ብዙ አሁን እዚህ ባወራቸው ምናልባት ቴክኒካል የሆኑ ነገሮችም ስለሚኖሩ ከሚል ነው። ለምሳሌ ወንጀል ፈጽሞ የሚደበቁ፣ ፖሊስ በአግባብ ፈልጎ ወደ ፍርድ ቤት ያለማቅረብ፣ ከቀረቡም ፍርድ ቤት በተለያዩ ምክንያቶች ቴክኒካል የሆኑ ነገሮች ስለሆኑ ነው። አክቸዋሊ ሙስና ለምሳሌ ሙስና ተብሎ ለብቻው ከወንጀል ሕጉ ተነጥሎ ሲወጣ ልዩ ሕግ ተደርጎ ሲወጣ አንደኛ የሙስና ወንጀል በባህሪው አደገኛ ውስብስብ፣ ቅድም አቶ ሳሙኤል ሲገልጹት እንደነበረው አቶ ግርማም ሲገልጹት እንደነበረው በማህበረሰቡ በሕዝብ በሀገር ላይም ከባድ አደጋ ሊያስከትል የሚችል እንደመሆኑ መጠን ራሱ በቻለ አዋጅ የሚመጥን ቅጣት አጥፊዎችን የሚመጥን ቅጣት የያዘ መውጣት አለበት ተብሎ ለብቻው የወጣ ሕግ ነው። ነገር ግን በዚህ አነስ ያለች የዳሰሳ ጥናት በምንሰራበት ጊዜ እነዚህ የሙስና ወንጀሎች በወንጀል ህጉ ላይ ከተቀመጡ ቅጣቶች የተለየ ቅጣት እንደማይሰጥ፣ አግባብነት የሌላቸው ማቅለያዎች፣ ገደቦች በመኖራቸው እንዲሁም ደግሞ ወንጀሎች ወንጀለኞች ፖሊስ በማቅረብ ረገድ ደግሞ ክፍተት መኖሩ ያው አክቹዋሊ የፖሊስ ክፍተት ብቻ ሳይሆን ከአቃቢ ጋር ተጠናጅቶ በመስራት ነገር እንደዚህ አይነት ያፋጥን ችግሮች በመኖራቸው የሙስና ወንጀል በሚፈለገው ልክ ተከላክለናል ማለት የሚቻል አይመስለኝም። ኔሜ ሼር ማደርገው ሀሳብ ነው። አቶ ሳሙኤል ወደ እርሶ ልምጣና፣ ቅድም ተጠያቂነቱ ላይም ሀሳብ ለማንሳት የፈለጉ ይመስለኛል፣ በኋላ ላይ ይመጣለን ብዬ ነው። አቶ ገብረ እግዚአብሔር ከነሱት አንጻር ከተጠያቂነት አንጻር እርሶ የሚሉን ነገር ካለ በሙስና ተጠያቂነት በተመለከተ። አቶ ሳሙኤል ይሰማውታል? አቶ ሳሙኤል አዎ አዎ፣ ይሰማኛል ሰማኛል። ከተጠያቂነት ጋር በተያዘ አቶ ግርም እግዚአብሔር አሁን የሰጡት ሀሳብ አለ፣ ቀደም ሲል አቶ ግርማ የሰጡት ሀሳብ አለ እና ተጠያቂነትን በተመለከተ የእርሶ ድምጽ ለእኛ የሰማ ነው። የእኔ ድምጽ የሰማትም? የእኔ ድምጽ የሰማትም? የአቶ ሳሙኤል ስልክ ትንሽ የሚያስቸግር ስለሆነብን ነው ውይይታችን መቀጠላችን የተሻለ የሚሆን አቶ ሳሙኤል በገቡበት ሰዓት ስለ እርሳቸው ጋር የምናነሳ ነው የሚሆነው። አቶ ግርማ እርስዎ በሚያነሱልኝ ጉዳዮች፣ ሀሳቦች እያነሳን እንምጣ። ተጠያቂነቱ ላይ ምናልባት አቶ ግርማ የሚጨምሩት ነገር ካለ ወደ እሱን ሀሳብ መስጠት ይችላሉ። ነገር ግን ሀሳብ እንዲሰጡበት የፈለግኩት መንግስት፣ ሰባት አባላት ያሉት የጸረ ሙስና ብሔራዊ ኮሚቴ ማቋቋሙን አስታውቆ ነበር እንደሚያውቁት ዳር 8 2015 ከዛ በኋላ አንዴ ግምገማ የተደረገበት ሁኔታ እንደነበር አስታውሳለሁ። ከዛ ውጭ ሙስና የሀገሪቱ ብሔራዊ የደህንነት ስጋት መሆኑም በዛ ወቅት ጠቅላይ ሚኒስትሩ ብሔራዊ ኮሚቴውን ባሳወቁበት ጊዜ ገልጸው ነበርና የዚህ አይነት በጸረ ሙስና ብሔራዊ ኮሚቴው በእርግጥ ችግሩን ለመቅረፍ የሚያስችል መንገዶች ይሏል ወይ? በሱ ጉዳይ ላይ ያለት ሀሳብ ምንድን ነው? አይንክ ብሔራዊ ኮሚቴም ከዛ ደግሞ በየክልሉምና ከተማ መስተዳድሮቹ ተመሳሳይነት ያላቸው አደረጃጀቶች ተመስርተዋል። እነዛ አደረጃጀቶች በሚጠበቅባቸው ይ ለምሳሌ ያንን አደረጃጀት እንዴት ነው የተረዳሁት? የጸረ ሙስና ኮሚሽኑ በቂ የሆነ የፖለቲካ ድጋፍ አግኝቶ ሙስናን ለመከላከል የሚችልበትን እድል ቢፈጠርለት ተብሎ የተዋቀረ ይመስለኛል። ግን በዛ ልክ የጸረ ሙስና ትግሉ ትምህርታዊ በሆነ መንገድ አሉ የሚባሉትን ችግሮች ሊቀርፍ በሚሄድበት መጠን ሄዷን የሚል አረዳድ የለኝ። ህብረተሰቡ ያረዳድ የለውም። እኔ አሁን የእኔን አይደለም እኔ አሁን እኔ በግሌ እኔ ምንም የምሆነው ነገር የለም። ግን ህብረተሰቡ መከላከሉ ላይ ከዛም ደግሞ መከላከሉን አልፎ ወንጀል ላይ የተሳተፉ ሰዎችን ተጠያቂ ከማድረግ አንጻር ተገቢ ያህል ተሄዷል ብለን ብንጠየቅ፣ እኔ አሁን መቼም አቶ ገብረ እግዚአብሔር ከፋይሉ ጋር ስለሚኖሩ አንድ ሁለት ብለው በቃላቸው የተወሰነ ፋይል ሊነግሩን ይችላል። ህብረተሰቡ ግን ወጣ ብለ እስኪ በቅርቡ በሙስና ተከሶ የተጠየቀ የምታውቀው ባለስልጣን አለው ብለ ብትል አንድም ሰው እሱን ጠርቶ ሊነግር አይደለም። ምክንያቱም የለማ ዜና አይደለም። ሰዎች ከእንደዚህ አይነት ነገር ትምህርት እየወሰዱ አይደለም። በግዴ ባለስልጣን ተይዞ መታሰር አለበት ማለት አይደለም፣ ግን ወይም ደግሞ ክሊን መሆናችን እንትን መደረግ አለበት። እና በተለይ ሙስና ፐርሰፕሽን ነው ብለን እንትን የምንል ከሆነ፣ ከእንደዚህ አይነት ነገር ነጻ የሆነ ህብረተሰብን መሰረታለን ብለን የምንል ከሆነ፣ ንጹህ ነው የሚለውን ነገር ነው። እስኪ ሰዎች አሉ የተቀየሩ ተቋማት አሉ። በነገራችን ላይ ለምሳሌ ቅድም ቀበሌ ምናምን ሲባል የለም፣ አዲስ አበባ ላይ ለምሳሌ ቀበሌ የለም፣ ወረዳ ነው ያለው። አዲስ አበባ ላይ አሁን መታወቂያ ለማግኘት ሙስና ሱስ የሌለበት ሰው ሙስና መስጠት የለበትም። መብቱን በአግባቡ ማግኘት መታወቂያ ማግኘት መብት ነው። ግን አሁን ከመታወቂያ ጋር ተያይዘው የሚነሱት ችግሮች፣ ወደ አዲስ አበባ የሚፈልሰው ህዝብ በሙሉ የአዲስ አበባ መታወቂያ ማግኘት ይፈልጋል። ስለዚህ ይሄንን እንደ ችግር ቢያነሱት ሙስና ነው ብለን ልንወስደው አንችልም ግን የአዲስ አበባ ነዋሪ የሆነ አዲስ አበባ ውስጥ ተወልዶ አድጎ እድሜው አስራ ስምንት ዓመት የሞላ ሰው ያለምንም ቢሮክራሲ መታወቂያ የሚያገኝበት አለ ለውጥ የተደረገባቸው ቦታዎች አሉ እኔ ቢሮ ብትመጣ አገልግሎት በአዴቃ አግኝተህ ትወጣለህ ግን እነዚህ ሁለት ሶስት ቦታዎች ላይ ያሉትን ነገሮች አስፍቶ ህብረተሰቡ የፈለገበት ቦታ ሲሄድ አገልግሎቱን በተቀላጠፈ ሁኔታ አግኝቶ ይሄዳል ወይ አይመላለስም ወይ እኔ የምለው ምንድን ነው እንደውም ከተማ ውስጥ የምናየው የትራፊክ መጨናነቅ አብዛኛውን የመንግስት ተቋማት ዛሬና ነገ ናት እያሉ የሚያመላልሱቸው ዜጎች ናቸው ብዬ ነው የማምነው። አቶ ሳሙኤልን ለበዚህ ስልክ ላይ ለማካተት ጥረት እያደረኩኝ ነበር መልሰው ሀሳባቸውን መግባት ከቻሉ በሚል ነበረ። በዚህ ጉዳይ ላይ አንዱ የኮሚቴው አባል የነበረው የፍትህ ሚኒስቴር እንደነበር አቃለኝ ና ምናልባት አቶ ገብረ እግዚአብሔር በእርግጥ እርስ ከሙስና ወንጀል ተጠያቂነቱ ጋር በተያዘ ባለ ዳይሬክቶሪክስ ውስጥ ነው የሚሰሩት። ይህ ጉዳይ ቀጥታ ላይ መለከቶ ይችላል። ግን ከዚህ በብሔራዊ ኮሚቴ በማቋቋም ችግሩን ለመፍታት የሄደበትን ርቀት ላይ የሚሰጡን ሀሳብ ካለ ያ ብሔራዊ ኮሚቴ የተቋቋመበት ዋና ምክንያት ሙስና ምናልባት ወደ ከፋ ደረጃ ሂዶ የሀገሪቷ ችግር የሀገሪቷ አደጋ እንዳይሆን ማስቆም መከላከል ይቻላል ከሚል አንጻር የተቋቋመ ነው። እንዳጋጣሚ ሆኖ ከምርመራ ውስጥም አምስት የምርመራ ቡድኖች ነበሩና አንድ ቡድን መራው የነበርኩኝ ነበር። የፋይናንስ የሚፈጸሙ ወንጀሎች እንደ አመት አካባቢ በእሱ ስንሰራ ቆይተን በኋላ መዝገቦቹም አጠቃላይ ምርመራ ወደ መደበኛ ስራ አንድ ማድረግ ይቻላል ስለተባለ በዛው ያው ተጠያቂነት ለማረጋገጥ ሂደቱ ቀጥለዋል ማለት ነው። ሰውሱ ራሱ የፈጠረው ንቅናቄ በጣም ጥሩ ነበር ብዬ ነው። ወንጀል ፈጻሚዎች ብዙ ተጠርጣሪዎች ወደ ህግ ማቅረብ ተችለዋል። በዛው ልክም ተገቢ ቅጣትም እንዲያገኙ ተደርገዋል። በተለይም ከእነዚህ ሴንስቲቭ ከሚላቸው ተቋማት ጋር ተያይዞ የሚፈጸሙ ወንጀሎች ከኢሚግሬሽን፣ ዜግነት አገልግሎት ጋር ተያይዞ ከባንኮች ጋር ተያይዞ እንዲሁም ከመሬት ጋርም ተያይዞ ትኩረት የተደረገባቸው አካባቢዎች ነበሩ። እነሱም በተገቢ ሁኔታ በቂ ነው ባይባልም ግን ባለን አቅም መርማሪም፣ አቃቤ ህግም፣ ፍርድ ቤትም ባላቸው አቅም ተጠያቂነትን ለማረጋገጥ የተሻለ ሂደት ተችሏል እያስባለኝ እስካሁንም ክርክራቸው የቀጠለ ተከሳሾች አሉ። ስለዚህ እኔ በዚህ ጉዳይ ያው ቅድም አቶ ግርማ እንደጠቀሱት ያው ኬዞች መጥቀስ ባልችልም ግን ደግሞ ያው የምሰራበት ዳይሬክቶሬት እንደ መሆን መጠን ያው ብዙ ተጠያቂነቶችን ማረጋገጥ ችለናል ብዬ ነው ማለት። ከነ ድክመቱ ከነ ጉድለቱ ባልኩት ወንጀል ፈጽሞ የሚደበቁ ተጠርጣሪዎች ይኖራሉ። ክፍስ በሌልበት የሚከናወንባቸው ይኖራሉ። ክርክሩ በትክክል ወንጀል ፈጻሚዎች ይዘህ ተከታትለ ወደ ማረሚያ ቤት ልከህ የእጃቸው እንዲያገኝ በማድረግ ረገድ አሁንም ድክመቶች አሉ ብዬ አስባለሁ። እንደ አጠቃላይ ግን ተጠያቂነት በማረጋገጥ ረገድ ብዙ ርቀት እየተካሄደ ነው ብዬ አስባለሁ። ቅድምም ራስ እንደ ጥያቄ መነሻ አድርገህ እንደተገለገልበት የብሔራዊ ኮሚቴ የተባለው ራሱ ሙስናን ለመታገል አስፈላጊ ሆኖ ስላገኘ ምናልባትም መደበኛ የተባሉ የሙስና መታገያ ተቋማት እገዛ፣ ድጋፍ ያስፈልጋቸዋል በሚል እሱ መቋቋሙ በተወሰነ ጊዜም ቢሆን የተሻለ ስራ መስራቱ ነው ያለኝ ግንዛቤ ማለት ነው። ሙስና መዋቅራዊ ችግር ነው የሚሉ አሉ። ይሄ ስቴት ካፕቸር በሚል የሚነሳውን አይነት መንግስታዊ መዋቅርን ይዟል ኢትዮጵያ ውስጥ የሚሉ አሉ። መንግስት ደግሞ የብሔራዊ ደህንነት ስጋት ነው ከሚል ውጭ በዚህ ደረጃ የሚፈርጀው አይነት ፈረጃው የሚቀበልበት መንገድ እስካሁን አላየንም እና በኢትዮጵያ ውስጥ ቅድም ስናነሳቸው ከነበሩ አንጻር ችግሩ በዛ መንገድ አለ ማለት እንችላለን። እንዴት ነው የምንገልጸው የሙስናውን ደረጃ አቶ ግርማ እንግዲህ የሚጣረሱ ሀሳቦች አሉ። ጥናት መመለጥ ያለባቸው ነገሮች አሉ። አሁን አቶ ገብረ እግዚአብሔር ቅድም ሲያነሳው እንደነበረው ለምሳሌ ብሔራዊ ኮሚቴው ሲቋቋም የህልውና አደጋ ነው ሙስና ተብሎ ነው ብሔራዊ ኮሚቴ ተቋቁሞ ትግሉ በከፍተኛ ፖለቲካ አመራር ጭምር መመራት አለበት ተብሎ ነው። እንድ ቅድም እንደነገርኳችሁ በተደጋጋሚ ደግሞ ጠቅላይ ሚኒስትሩ የሚያነሱት ኢት ካፕቸርድ የሆነ የሙስና እንትን የለብንም እያሉ ነው። እኔ እንደዚህ አይነት ክሊራንሶች ይመቹኛል። ለምሳሌ የለብኝም እንደዚህ አይነት ነገር ብሎ ሲባል አይ አለባችሁ ብሎ የሚመለከተው የጥናት አካል ቅድም እንዳነሳሁት እንደነ ሳሙኤል አይነቶቹ ወይም ደግሞ የጠረ ሙስና ተቋሙ አይ አለ በተደራጀ ሁኔታ የመንግስት መዋቅር ድጋፍ ተስዬ የተሰጠው ሌብነት ይከናወናል የሚለውን ነገር በጥናት መረጋገጥ አለበት። እዛን ጊዜ እኛ እንደ ፖለቲከኛም ለትግል ያመቸናል። አሁን ግን እኛ ልናጠና አንችልም። መገመት ነው የምንችለው። ግን ህዝቡ የሚያሰማው ሮሮ መዋቅራዊ ከሚለው ይልቅ የእናትን መቀነት የሚያስፈታ አይነት ጉዳዮች አሉ። ለምሳሌ ደንብ ማስከበር ሄደህ፣ ህገወጥ ግንባታዎች በከተማ ውስጥ ሲከናወኑ ዝም ይባላል። ደግሞ ህጋዊ የሆነ ቤትህን ደግሞ ቀለም ቀባለው ብለህ ስትሄድ ደግሞ አቆም የሚልህ የህግ አካል ይመጣብሃል። ሶ እንደዚህ እንደዚህ አይነት ምን አነስተኛ ናቸው ልንላቸው የምንችለው ከቮሊዩም አንፃር ሊሆን ይችላል፣ ግን እነዚህ አነስተኛ የምንላቸው ግን ህብረተሰቡን መሬት ውስጥ በመክተል ህብረተሰቡ የተረጋጋ ህይወት እንዳይመራ ምናልባትም ደግሞ እሱም ደግሞ በሌላ መንገድ ይህንኑ የሚያስመልስበት በሌላ የሙስና ዙሪያ ጥምጥም ውስጥ የምንገባበት ሁኔታዎች ይታያሉ። ሶ አገልግሎት አሰጣጥን በተመለከተ የሚከሰቱ ችግሮችን በደንብ ለይቶ መፍትሄ መፈለግ ያስፈልጋል። ይሄ የጸረ ሙስና ኮሚሽን አንደኛ ተግባሩ፣ ህብረተሰቡ ከዚህ ጋር እንትን አድርጎ እምቢኝ የሚልና እጮሃለው መብቴን አልገዛም የሚል ህብረተሰብ የመፍጠር ስራ ትልቁ ስራቸው ነው። የጸረ ሙስና ተቋሞች ከዛ ያለፉት ናቸው እንግዲህ በአቃቢ ተከሰው ወደ ወንጀል የሚቀርቡት። ስለዚህ እኔ ጥናት የሚፈልግ ነገር አለው። ጥናት የሚፈልገው ደግሞ ከፍተኛ የፖለቲካ ኃላፊዎች የተደራጀ ሙስና የለብንም እያሉ በአደባባይ እየተናገሩ ባለበት ጊዜ ውስጥ አለ ደግሞ አስጠንቶ ማቅረብ ይኖርበታል። ዩኒቨርሲቲዎች ሊሆኑ ይችላሉ፣ ሌሎች ተቋሞች ሊሆኑ ይችላሉ። ያንን ውጤት ተጠቅመን ነው እንግዲህ እኛ አይ አለባችሁ ብለን ትን እናደርጋለን። ከዛ ውጭ ግን ያው በኢትዮጵያ ውስጥ እንደተለመደው የፖለቲካ ስንክሳ ገዥም ፓርቲ እጅ የጠቆሙ ሌባ ሌባ ማለት እሱ በኢዜማ መነጽር ብዙ የሚያስኬሄድ አይደለም። እኛ እንደውም ሙስና ሲባል በተቃዋሚ ፖለቲካ ፓርቲዎችም ጭምር ነው ያለው ብለን እናምናለን። ለምሳሌ ፖለቲካ ፓርቲዎች ሙስናን እንዲታገሉ አንደኛው የትግል መስካቸው አድርገው እንዲይዙት እናምናለን። ነገር ግን ብሔራዊ የምርጫ ቦርድ ለፓርቲዎች የሚሰጠውን ገንዘብ በተጭበረበረ ማስረጃ የሚወስዱ የፖለቲካ ፓርቲዎች አሉ። እነዚህ የፖለቲካ ፓርቲዎች አያርግና ስልጣን ቢይዙ አገር ይሸጣሉ። ይሄ በግልጽ በአደባባይ መነገር ያለበት መወገድ ያለበት ሙስና ነው እና እነዚህ አይነት የፖለቲካ ፓርቲዎች ሙስናን ይከላከላሉ ብሎ ማመን ድመትን ወተት ማስጠበቅ ነው። በጣም ግልጽ ለመሆን የሌላቸው የአካል ጉዳተኛ መጠን የሌላቸው የሴት አባላት ቁጥርን መረጃ ለምርጫ ቦርድ እየሰጡ ፓርቲ ድጋፍ የሚወስዱ የፖለቲካ ፓርቲዎች ያሉበት ሀገር ነው። ስለዚህ የኢትዮጵያን የሙስና ትግል የፖለቲካ ፓርቲዎች ግንባር ቀደምትነት ይመሩታል የሚል ሀሳብ ያለው ሰው ካለ ስህተት ነው። ምናልባት አቶ ገብረ እግዚአብሔር በዚህ ጉዳይ ላይ የሚሉ ይነገራለ። አቶ ግርማ ደጋግሞ ከተናገሩት ጋር የምስማማው ጥናት ያስፈልገዋል በሚለው ነጥብ ላይ ነው። እዚህ ላይ ግን ያው ሀሳብ ሰጥቼ ማለት የምፈልገው ደግሞ እንደ ግለሰብ ሥርዓታዊ ሙስና ወይም ደግሞ ስቴት ካፕቸር የሚለው አይነት ሙስና በሀገራችን እኔ እንደ ግለሰብ አለ ብያና ምንም የለም። ስርአታዊ የሙስና ወንጀል ማለት በጣም ከባድ ሙስና ወንጀል እኮ ነው። ቶታሊ የሀገር ህልውና ራሱ ጥርጣሬ ውስጥ የሚከት የህዝብ ህልውና ራሱ አደጋ ውስጥ የሚከት ጥቂት ቡድኖች ከከፍተኛ የመንግስት ባለስልጣናት ጋር በጥቅም በመመሳጠር በባለሀብቶች በነጋዴዎች ቁጥጥር ስር የሚወድቅበት ነው። ስርአታዊ ሙስና ምንድን ነው? ዝም ብለውን በግርድፉ ስንገልጸው የመንግስት አካላት የሚባሉ ቆጣጠራቸው በሀገሪቷ የህዝብ ተወካዮች ምክር ቤት የምንለው ሳይሆን ባለ ባለሀብቶች፣ ጥቂት ነጋዴዎች፣ ኢንቨስተሮች የሚቆጣጠሩበት ሁኔታ ያለበት ነው። ይሄ ሙስና ወንጀል ማለት ነው። ከዚህ አንጻር ስርአታዊ ሙስና አለ ማለት ደፍሬ መናገር የምንችለው አይቻልም፣ የለም ስርአታዊ ሙስና የሚባለው የለም በሀገራችን። አሁን ከሰጠውት ዴፊኒሽን በተለይ ቶታሊ የሀገሪቷ ፖሊሲዎች ነው የሚሸጡበት። ይሄ ሙስና አይነት ማለት ነው። በምትኩም እነዚህ የመንግስት ባለስልጣናት የምንላቸው ከፍተኛ የሆነ ገንዘብ ነው የሚቀበሉበት የህዝብ ጥቅም የሚባለው ነገር የሚያስቀድሙበት ራሳቸው ባለሀብቶች ቁጥጥር ስር ሆኖ ሀገር የሚሸጡበት አይነት ሙስና ነው ይሄ። ከዚህ አንጻር ስቴት ካፕቸር የሚባለው ነገር በሀገራችን የለም ብዬ እንደ ግለሰብ እንደ ህግ ባለሙያ መናገር ይችላለ ወይ ማለት ነው። እነዚህ በጣም ይሄ መቀነት የሚያስፈቱ አይነት ሙስናዎች አለ የተባሉ ዴፊኒትሊ እስማማ አለሁኝ ማለት ነው። ቅድም ገልጨዋለሁኝ በተለያዩ ተቋማት ይህ መታወቂያ ሰጪ ያለው የወረዳ ያሉት ቅድም ከእሱም ጋር ከተለያዩ ሌሎች አገልግሎት ሰጪ ተቋማት ኢሚግሬሽን፣ ብንሄድ ለምሳሌ ፓስፖርት ለማውጣት የሚከናወን የጉቦ መስጠትና መቀበል ወንጀሎች ያው እንግዲህ እኛም በምርመራ ያረጋገጥ ነው ምነው ገና በእርግጥ ኬዙ ፔንዲንግ እና በሱ ከእሱ ጋር ተያይዘው ባልናገር የተሻለ ስለሆነ አልፎ ዝሮ ዝሮ ግን አሉ አነስተኛ የምንላቸው የእናቶች መቀደም የደሃ ማህበረሰቡን በድህነት ላይ ሌላ ተጨማሪ ስቃይ የሚጨምሩ ችግሮች እንዳሉ እገነዘባለን እገነዘባለሁ። ይሄኔ በግሌ ማለት ነው። ዞሮ ዞሮ ግን በሀገራችን ያለው የሙስና አይነት ምንድን ነው? እንዴት መከላከል እንችላለን? መፍትሄ ውስጥ ምንድን ነው? ተጠያቂነትስ እንዴት ከዚህ በበለጠ ማረጋገጥ ይቻላል? የሚለው ሀገር አቀፍ ይዘት ያለው ጥናት ቢሰራ እኔም ሼር የማደርገው የምስማማበት ሀሳብ ነው። ተወያዮቻችን በጣም አመሰግናለሁ። ወደ መጨረሻው ሀሳብ የመፍትሄ ሀሳቦቹ ምን ይደረጉ የሚለው ላይ መጥተናል። እንግዲህ ቅድም እንዳልኩት አቶ ሳሙኤልን ስልካቸው ከተቋረጠ በኋላ በድጋሚ ማግኘት አልቻለም። እርሳቸውን ብናገኝ ኖሮ የተሻሉ ይሆን ነበር፣ ከተቋማቸው አንጻር ያሉ የመፍትሄ ሀሳቦችን ያነሱልን ነበር ብዬ አስባለሁ። አቶ ግርማ ርቴ ሀሳብ ምንድን ነው መደረግ ያለበት የሚለውን እናንሳ። እኔ ሁልጊዜ እንደምለው ልጆቻችንን የሙስና ትግል ውስጥ ማሳተፍ አለብን ብዬ አምናለሁ። ልጆች የወላጆቻቸውን ገቢ የሚያውቁ አባ ማኬት አመጣሽ ወይን ገንዘብ ብለው የሚጠይቁ አድርገን ማሳደግ አለብን ብዬ አምናለሁ። ይሄ ደግሞ ከትምህርት ቤት መጀመር አለበት ብዬ ሁልጊዜ የምሰብከው ነው። ስለዚህ ይህንን እንደ እንትን እያቃላል ነው ማንሄድ ወደፊትም ትውልዱን ከእንደዚህ አይነት ብክለት የጸዳ አድርገን የምናሳድገው ከታች ከመሰረቱ ሲሆን ነው። ምክንያቱም አሁን ከላይ አካባቢ በምናይበት ጊዜ ገና ግራጁዌት ያደረገ ተማሪ ምን ስራ እሰራለሁ አይደለም የሚያስበው። እንዴት ነው መኪና የምገዛው ብሎ ነው የሚያስበው። እንዴት ነው ይገነጠላል፣ ምናምን ይሄ እዚህ ቦታ መንገቢያ አለ፣ ምን የተለየ የገቢ ምንጭ አለ ብሎ ነው የሚያስበው። ሶ እንደዚህ አይነት አስተሳሰቦችን ለመታገል መሰረታዊ ነጥቡ ቦታው ትምህርት ቤት ነው የሚለውን ነገር በዋነኝነት መያዝ ያስፈልጋል ብዬ አምናለሁ። ሌላው ደግሞ ህብረተሰቡ እምቢኝ እንዴት እና እንደዛ በሚልበት ጊዜ ምንም አይነት አደጋ እንደማይገጥመው ማረጋገጫ መስጠት ያስፈልጋል። እኔ ተልምዴ ማውቀው ለምሳሌ እኔ የምመራው ተቋም በእንደዚህ አይነት ተጋላጭ ከሆኑ ተቋሞች አንዱ ነው። ግን ምንም የተለየ ነገር አድርገን አይደለም። እንደዚህ አይነት ነገር ሲገጥማችሁ በራችን ክፍት ነው፣ እኛ ጋር መምጣት ትችላላችሁ። በምትጠይቁት አገልግሎት ደግሞ ምንም ጉዳት አይደርስባችሁም ብለን ማረጋገጫ ለካስተመሮቻችን ስለሰጠን አገልግሎታችንን በሰላም እንሰጣለን ማለት ነው። ሶስት ኃላፊዎች ሹመኞች ቢሯቸውን ክፍት አድርገው እንደዚህ አይነት ነገር ሲመጣ መፍትሄ ሰጪዎች መሆን አለባቸው። ይሄንን የሚያደርጉ ከሆነ ተገልጋዮች የሚጠጉበት ኃላፊ አቤት የሚሉበት ቦታ ካለ በአገልግሎቱን ገዝቶ መጠቀም ያለበት የመጠቀም ፍላጎት ያለው ዜጋ ይኖራል ብዬ አላምንም። ይሄ በወሳኝ መልኩ ይቀንሰዋል ብዬ አምናለሁ። ያው ቅድም አቶ ገብረ እግዚአብሔር እንዳለው ሱስ ያለበት የሰጠኸውን ዳቦ እኮ ተደብቆ ይልሳል። ስለዚህ የዚህ አይነቶቹ ብዙም ለሀገርም ለሕዝብም አደጋ ናቸው የማይባል ደረጃ ማድረግ ይቻላል የሚል እምነት አለኝ። አመሰግናለሁ። አሁን የማጠቃለያ ሀሳብ ከአቶ ግርማ ሰምተናል። የእርስዎም እንደ መንግስት እንዳሉበትም ቦታ ፍትህ ሚኒስቴርም ስለሆነ የእርስዎም የመፍትሄ ሀሳብ ምን መደረግ አለበት በሚል ጉዳይ ላይ የእርስዎን ሀሳብ እንስማና ውይይታችን እናጠቃለን። እንግዲህ እኔ ያው እዚህ ላይ አንደኛ እንደ መፍትሄ ብዬ የምወስደው ድህነት ማሸነፍ ነው ብዬ አስባለሁ። እኔ ሙስና ምንጭ እና መንስኤ ድህነት ነው። ድህነት ውጤት ብቻ አይደለም የሙስና ውጤት ብቻ ሳይሆን መንስኤም ነው ብዬ አስባለሁ። ለምሳሌ ዓለም አቀፉ የጸረ ሙስና ጥብረት ትራንስፓረንሲ ኢንተርናሽናል አወጣው፣ በተባለው ሪፖርት ቅድም ስንመለከተው የነበረው ከመቶ ሰማንያ ሀገሮች መካከል በመጨረሻ መቶ ሰማንያ ደረጃ ላይ የሰፈረችው ሶማሊያ ናት። ያውቺ ሀገር ያለባት የእድገት ደረጃ ያለችበት የድህነት ደረጃ ያው ሁላችንም እናውቀው ነው። ሙስና ድሆች ሀገሮችን ያጠቃል፣ ዳ ማህበረሰብን ያጠቃል። ከዚህ አንጻር ከድህነት ጋር መታገል፣ ድህነትን ማሸነፍ ሙስናን የምንከላከልበት እጅግ በጣም ዝቅ የምናደርግበት መሳሪያ ነው ብዬ አስባለሁ። ከዚሁ ሪፖርት ሳንወጣ ያው ዴንማርክ በዝቅተኛው ሙስና ከሚፈጸምባቸው ሀገራት በዝቅተኛ ደረጃ ላይ የተቀመጠችው ዴንማርክ ነች። ያው ያለችበት የእድገት ሁኔታ ሁላችን የምናውቀው ነው። ሶ አንደኛ ሙስናን እንዴት ነው ማሸነፍ የምንችለው? እንዴት ነው መታገል የምንችለው? መቀነስ የምንችለው የሚለው ድህነትን ማሸነፍ ነው። ሁለተኛ የፍትህ አካላት አጠቃላይ ያው ማጠናከር ነው። አጠቃላይ የምርመራ አቅማቸው መርማሪ ፖሊስ ከምርመራ አቅሙ ጋር ተያይዞ አሁን ሙስና ወንጀል መግቢያ ላይ እንደገለጽ ነው ውስብስብ ከባድ በተማሩ ፕሮፌሽናል በሆኑ ሰዎች በተጠላለፈ አፈጻጸም የሚከወን ወንጀል እንደመሆኑ መጠን ለዚሁ የሚመጥን ደግሞ የምርመራ ስልት ያስፈልጋል። ለዚሁ የሚመጥን ተከራካሪ ወገን ያስፈልጋል። ለዚሁ የሚመጥን ደግሞ ፍርድ ሰጪ ፍርድ ቤት ያስፈልጋል ብዬ አስባለሁ። ዜር ፎር ፍትህ አካላት ሙስናን ለመታገል በሚያስችል ቁሞና ለማስቀመጥ ማጠናከር ያስፈልጋል ብዬ አስባለሁ። ሶስተኛው ያው የህብረተሰብ ተሳትፎን ማጠናከር ነው። መጀመሪያ ህብረተሰቡ የሙስና ትግሉ ላይ የሙስና አስከፊነት ላይ የሙስና ህመም በሀገርና በሕዝብ የሚያስከትለው ጉዳት የተለያዩ ግንዛቤ ማስጨበጫ መድረኮች እየተሰጠ ማህበረሰቡም የትግሉ አካል እንዲሆን ማድረግ ድሮ እንትን የሚባል አባባል ነበር፣ ሲሾም ያልበላ ሲሻር ይቆጨዋል የሚለውና አንዳንዴ ዝም ብለና እንደዚህ አይነት ተረቶች፣ አባባሎች ስታይ ማህበረሰቡ ይቀበለዋል እንደ ሙስና ወንጀል የሚያስብል ስለሆነ ሙስናን በመታገል ረገድ፣ ሙስናን በመጠየት ረገድ ማህበረሰቡ ንቁ ተሳታፊ ማድረግ ያስፈልጋል ብዬ አስባለሁ። ለጊዜው ያው እነዚህ በቂ ናቸው ብዬ አስባለሁ እንደኔ በኩል። በጣም አመሰግናለሁኝ አቶ እግዚአብሔር። አድማጮቻችን ስተከታተሉት የቆያችሁት እንግዲህ የአሜሪካ ድምፅ ሙስና በኢትዮጵያ ያለበት ደረጃና የደቀነው አደጋ ምንድን ነው በሚል እንግዶችን ጋብዞ ያደረገውን ውይይት ነበረ። ሶስት እንግዶችን ጋብዘን ነው ሀሳባቸውን የሰጡ እንግዶችን እንደገና በድጋሚ ለማስታወስ ያክል አቶ ሳሙኤል ካሳሁን ትራንስፓረንሲ ኢትዮጵያ የተባለው ተቋም ዋና ዳይሬክተር ናቸው። አቶ ገርማ ሳይፉ ደግሞ የዜማን በመወከል የዜማ ፓርቲ ስራ አስፈጻሚ አባል ናቸው። እርሳቸውም ሀሳባቸውን አካፍለናል። አቶ ገብረእግዚአብሔር ወልደ ገብርኤል በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቢ ሕግ ናቸው። ሶስቱንም እንግዶች በጣም ከልብ አመሰግናለሁ። በእርግጥ የአቶ ሳሙኤል ካሳውን በሁለት ጉዳዮች ላይ ሀሳባቸውን ከሰጡን በኋላ ስልካቸው በመቋረጡና ከዛ በኋላ ደግመንም ለማስገባት ጥረት ባደረግንበት ሁኔታ ውስጥ ባለመሳካቱ ከዛ በኋላ መልሰን አላገኘናቸውም። ነገር ግን በሁለት ጉዳዮች ላይ ሀሳባቸውንም አንጸባርቀውልናል። ለነበረን ቆይታ እንግዶቻችንም በጣም በአሜሪካ ድምፅ አድማጮቻችን ስም ከልብ አመሰግናለሁኝ። ለሰጣችሁን ሀሳብ እናመሰግናለን። እኛም በቀጣይ በሌሎች ጉዳዮች ላይ ሌሎች ርዕሰ ጉዳዮች ይዘን የምንመለስ ነው የሚሆነው። አድማጮቻችን፣ ይህን ውይይት እየመራው አብሬያችሁ ከእናንተ ጋር ቆይታ ያደረኩት አስማማኝ ነው ነበርኩኝ። የስቱዲዮ የድምፅ ቅንብሩን ደግሞ ንጉሰ ታምሬ በአብሮን ነበር የቆይታ ያደረገው አብራችሁ ስለነበራችሁ በጣም እናመሰግናለን። በሌላ ጊዜ በሌላ ርዕሰ ጉዳዮች ሌሎች እንግዶች መጋበዝ ወደ እናንተ የሚመጣ ነው የሚሆነው ለዛሬ ለነበረን ቆይታ ልብ እያመሰገን በዚህ በዙ እሰናበታለሁ መልካም ጊዜ ይሁንላችሁ በኢትዮጵያ የሙስና ይዞታና የደቀነው አደጋ በሚል ርዕስ የተዘጋጀውን ተከታታይ ውይይት ነበር ያደመጣችሁት። አስማማዋ የነውንና እንግዶቹን እናመሰግናለን። ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ይቀጥላል። በመቀጠል ደግሞ እንግዳው ወልዴ ሳምንታዊ የሙዚቃ ቃና ፕሮግራሙን ይዞ አብሯችሁ ያመሻል። መልካም ጊዜ já, já, já, ጤና ይስጥልኝ። እንደምናመሻችሁ ዘወትር ቅዳሜ የምሽት ዘና የምንልበት ሳምንት ያዩ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰው እንግዶ ሌነኝ። እስከ አራት ሰዓት አብራችሁ ልትቆዩ ጋብዛለሁ። የዛሬውን የሙዚቃ ቃናን የምንከፍተው አውል ቢ አራውንድ በተሰኘው እና ደ ስፒነርስ በሚባል የቡድን ስማቸው በሚታወቁት አቀንቃኞች በተሠራው ቆየት ባለ ተወዳጅ ዜማቸው ነው። መሪ ዘፋኙ ባቢ ስሜዝ ይባላል። የፍቅር ጉዞአችን ፍጻሜው ላይ ቢመስልም ትንሽ ጥፍጣፊ አይጠፋውምና ከደወልሽልኝ መልሼ መጣለው እያለ ነው። ስፒነርስ በባቢ ስሚዝ መሪነት ያቀነቀኑት አውል ቢ አራውንድ የተሰኘው ዘፈናቸው ነበር። የሙዚቃ ቃና በመቀጠል ከሀገር ውስጥ የመረጥኩላችሁ ደግሞ አገራዊ ዜማ ግጥምና ስልትን በዘመናዊ መልክ የሚያቀርበውን ወጣቱን ሙዚቀኛ ጀንበሩ ደመቀን ነው። አዎ ጀንበሩ ደመቀ አይፈራም ጋሜ ከሙላቱ አስታጥቄ ጋር የሰራው ነው።

I have been.

I <laughs> <laughs> ሚፈራም ጋሜ ጀንበሩ ደመቀ ነበር። አሸር ዴር ጎዝ ማይ ቤቢ ከ10 ዓመታት በፊት የግራሚ ሽልማት የነጠቀበት ዜማ ነው። የግጥሙ ደራሲ ሪኮላቭ የአሸርን የቀድሞ ፍቅረኛ ታሳቢ በማድረግ እንደጻፈው ተናግሯል። በፍቅር እውነተኛ ግንኙነትና መናበብ ካለ ቢለያዩ መልሶ መገናኘት የማይቀር ነው ባይነው አሸር So please believe we gonna be twerking it out By the, end of the night, We baby, oh. like waterfalls, your hair flows down to your waist. Can I get a taste, girl? No need to keep this baby. I ain't ashamed. አሸር ነበር ደር ጎዝ ማይ ቤቢ በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቀናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዶልኝ ነኝ። ኪስ እን ሴ ጉድባይ ዘ ማንሃተንስ፣ ዘመን የማይሽረው ዜማቸው ነው። This has got to be the saddest day of my life. I called you here today for a bit of bad news. I won't be able to see you anymore because of my obligations and the ties that you have. We've been meeting here every day. And since this is our last day together, I want to hold you just one more time. When you turn and walk away, don't look back. I want to remember you just like this. Let's just kiss. And say goodbye. Done all wrong. Please, darling, don't you cry. Let's just kiss and say goodbye. Many months have passed us by. I'm gonna miss you. I'm gonna you, I can't lie. I'm gonna miss you. I've got ties, and so do you. I just think this is the thing to do. It's gonna hurt me. Kiss and say goodbye the Manhattan's number Kana Ikatlal. I'm your host, Didi ሶሪ ዲዲ ጋጋ ነበር ጥላውን ገሰሰ የቆለኛ ልጅ ናት። የሙዚቃ ቃና ወደ መጠናቀቅ ሰዓት ተቃርቧል። የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጥሮ እንያዝ። እንግዲ ወልድነኝ ሰላም። የቆልኛ

बता दो बासर चालू विवादी बता दो የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ከዋሽንግተን ዲሲ ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም በዚሁ ተጠናቀቀ። ነገ ከምሽቱ ሶስት ሰዓት ላይ እስከምንገናኝ በሰላም ደሩ።